ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያ በአሁኑ ሰዓት በኤርትራ ላይ የተቀናጀና በሰፊው የተደራጀ ወታደራዊ ጥቃት ለማድረስና መጠነ ሰፊ ጦርነት ለመክፈት ዝግጅት እያደረገች ነው ስትል አስመራ ያወጣችው መግለጫ ኢትዮጵያ አስተባበለች። ዝግጅት እያደረግን አይደለንም። ኤርትራን ለማጥቃት መዘጋጀት አያስፈልገንም። የኢትዮጵያ የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ለዝግጅት ክፍላችን ከሰጡት መግለጫ የተወሰደ ነው። አሁን እየተነጋገርን ባለንበት ወቅት ኢትዮጵያ ከፍተኛ ወታደራዊ ጥቃት ልታደርግ እየተዘጋጀች ነች፣ ሙሉ ጦርነትም ለመክፈት እያሰበች ነው። የኤርትራን መንግሥት አቋም ያብራሩት የፕሬዝደንት ኢሳያስ አፈወርቂ ከፍተኛ አማካሪ አቶ የማነ ገብረአብ ናቸው። ዝርዝሩ በአብይ ርስ ይቀርባል። ጤና ይስጥልን፣ የተከበራቸው አድማጮች እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 እስከ አራት ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአንድ ሰዓት ፕሮግራማችን ነው። የዛሬ ረቡዕ ሰኔ 15 ቀን 2008 ዓ ም ፕሮግራም አስተናጋጆች ሰለሞን ክፍሌና አዲሱ አበበ እናለን። ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን በቅድሚያ የዓለም ዜና የኤርትራ መንግስት ጎረቤት ሀገር ኢትዮጵያ በግዛቴ ላይ ሙሉ ጦርነት ልትከፍት እያቀደች ነው ስትል ለተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ገለጠ። የኤርትራና የኢትዮጵያ ወታደሮች በቅርቡ በድንበሮቻቸው ላይ ግጭት ማካሄዳቸው ይታወቃል። ሁለቱ ሀገሮች በጾረና ግንባር የተካሄደውን ከባድ ውጊያ በመጀመር ረገድ አንቺነሽ አንቺነሽ በመባባል ሲካሰሱ ይደመጣሉ። አብይ ርዕሳችን ቀደም ሲል እንደገለጥ ነው ሰፊ ትንታኔ ይኖረዋል። እንግሊዛውያን በአውሮፓ ህብረት ውስጥ ለመቆየት ወይም ከአባልነት ለመውጣት የሚወስኑበትን ድምፃቸውን ሊሰጡ የቀራቸው አንድ ሌሊት ብቻ ነው። በሁለቱም ወገን ያሉ ቀስቃሾች አቋማቸውን ገና ያልወሰኑ መራጮችን ድምፅ ለመሸመት ዛሬ የመጨረሻ ሰዓታት ቅስቀሳና ጥረት ሲያደርጉ ውለዋል። ጄፍ ካስተር ያጠናቀረው ዘገባ አለ፣ ሰለሞን አባተ ያቀርባል። ብሪታንያ ከህብረቱ መውጣት አለባት የሚሉት ወገኖች ድምፃቸውን የራሳቸውን የወደፊት እጣ ፈንታ ወደ ራሳቸው እጆች ለሚያስገቡበት ነፃነት እንደሚሰጡ እየተናገሩ ነው። የነገው ምርጫ እንግሊዛውያን ሀያልነታቸውን መልሰው የሚጎናጸፉበት ምርጫ ነው ብለዋል የእንውጣባዮቹ መሪ ናይጀል ፋራጅ ዛሬ ለደጋፊዎቻቸው ንግግር ሲያደርጉ ን ነገ ለእውነተኛ ለውጥ ድምፅ እንሰጣለን። ነገ ሥልጣንን መልሰን በሕዝብ እጅ ማስገባት እንችላለን። በሀገራችን ጉዳይ ፈላጭ ቆራጭነታችንን መልሰን ለመቆናጠጥ ድምፅ መስጠት እንችላለን። ወሰኖቻችንን መልሰን ለመቆጣጠር ድምፅ መስጠት እንችላለን። እንደ ሀገር ኩራታችንንና እንደ ሕዝብም ለራሳችን ያለን ክብር መልሰን ለመጨበጥ ድምፅ መስጠት እንችላለን። ነገ ድምፃችንን እንግሊዝ ነጻ አገር እንድትሆን እንድንሰጥ እፈልጋለሁ። በአንጻራቸው እየተሟገቱ ያሉት የአንውጣ ባዮቹ ወገን መሪዎች የአሁኑና የቀድሞው የሀገሪቱ ጠቅላይ ሚኒስትሮች ዴቪድ ካምረን እና ጆን ሜጀር በዛሬው የመጨረሻ እርምጃ ቅስቀሳቸው እንግሊዝ በህብረቱ ውስጥ የተሻለች ነች ብለዋል። ሀገራችን በደመ ነፍሷ አፍቃሪ ነች፣ ልቦናዋ ክፍት ነው። መንፈሷ ቸር ነው። ቀና ህሊናና ትዕግሥት የተሰጧት ነች። ጥላቻና ጽንፈኝነትን ክደን እናብራለን። ሀገራችን ልጆቿ የሚሞቱላት አገር ነች። ጠባብ ብሔረተኞች ግን አይደለንም። ወደ የት እንደሚያደሉ ያልወሰኑ ብዙ ድምፅ ሰጪዎች ቢኖሩም ቀደም ባሉት ሳምንታት የመዳከምና የመመራት አዝማሚያ ይታይበት የነበረው በህብረቱ ውስጥ የመቆየት ደጋፊዎች ቡድን ባለፈው ሳምንት የእንቅስቃሴው ደጋፊና ቀስቃሽ የነበሩት ወጣት ወግ አጥባቂ እንደራሴ ጆ ኮክስ በነፍሰ ገዳይ ከወደቁ ወዲህ በከፍተኛ ሁኔታ መጠናከሩና ድጋፉም ማሻቀቡን ቅኝቶች እየጠቆሙ ነው። በኢሚግሬሽንና በምጣኔ ሀብቱ የደህንነት ዋስትና ላይ አተኩሮና መረ እያለ ተጋግሎ የቆየው የውሳኔ ሕዝቡ ክርክር ውጥረት ኮክስ ከተገደሉ ወዲህ ረገብ ማለቱ ተነግሯል። ዮርዳኖስ መኪና ላይ የተጠመዱ ቦምቦች በትናንትናው ዕለት ፈንድተው ስድስት ወታደሮቿን ከገደሉባትና ዐሥራ አራቱን ካቆሰሉባት በኋላ ከሶሪያና ኢራቅ ጋር የሚያዋስኗትን ድንበሮች መዝጋቷ ተገለጸ። የዮርዳኖስ ወታደራዊ ባለሥልጣናትም አክለው እንደገለጹት ወደፊት አዲስ የስደተኞች መጠለያ ጣቢያዎች አይገነቡም። በአሁኑ ወቅት ያሉትም ቢሆኑ እንዲስፋፉ አይደረጉም። ፍንዳታው የደረሰው ሩክበን አካባቢ ሲሆን ያ ስፍራ ደግሞ በብዙ መቶዎች የሚቆጠሩ የሶሪያውያን አመፅ የሚሸሹና የሶሪያውን አመፅ የሚሸሹና የመጨረሻቸው ዮርዳኖስ የሆነ ስደተኞች የሚጠለሉበት መሆኑ ይታወቃል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ኔቶን ማለት የሰሜን አትላንቲክ ቃል ኪዳን አገሮች ድርጅትን ከሰሱ። ምክንያት ድርጅቱ ከቃላት ጦርነት በተጨማሪ ሰራዊቱን ወደ አገራቸው ድንበር እያቀረበና ወታደራዊ ጫና እያሳደረ በመሆኑ ፑቲን ክሱን ያሰሙት ሩሲያ ለበለጠ ትብብርና አንድነት ያቀረበችውን ጥሪ ኔቶ ቸል በማለቱም ጭምር ነው። ሩሲያ ለውይይት ዝግጁ ነበረች፣ ዳርጉን አጥጋቢ ወይም አዎንታዊ መልስ አላገኘንም ሲሉም ተናግረዋል። ለኔቶ የተሰጠውን መልስና የሩሲያን የመከላከያ ብቃት በመደገፍ ረገድ ምክር ቤቱ ድጋፉን እንዲሰጥ ፕሬዚዳንት ፑቲን አሳስበዋል። በተቃራኒው ያገኘነው ግን የኔቶን የቃላት ዘለፋና አናዳጅ መልስ ነው። በዚህ ሁኔታ ታዲያ እኛ ደግሞ ለጉዳዩ ልዩ ትኩረት በመስጠት ራሳችንን የምናጠናክርበትን ሁሉ እናመቻቻለን። ምክር ቤታችንም ይህን የሩሲያን አቋም በመደገፍ ያሳየውን አዎንታዊ አካሄድ ማመስገን ወዳለሁ ነው ያሉት ፕሬዚዳንት ፑቲን ለምክር ቤታቸው ባሰሙት ንግግር። ሰሜን ኮሪያ በቅርቡ ያደረገችው የሚሳይል ሙከራ የሚያመለክተው የኪም ጆንግኡን መንግስት የተባበሩት መንግስታት ድርጅት ማዕቀብን ችል በማለት የተምዘግዛጊ ሚሳኤል ቴክኖሎጂውን ለማስፋፋት ማቀዱን ነው ተባለ። ፒዮንግያንግ በዛሬው ዕለት ነው አምስተኛ እና ስድስተኛ የአጭር ርቀት መስድ ሚሳይሏን ከወደቧ ከተማ ወንሳን የሞከረችው። ይሁንና ሙሱዳን ሚሳይል ቀደም ሲል የታቀደለትን የ3000 ኪሎ ሜትር ርቀት አላደረሰም። ያም ቢሆን ዩናይትድ ስቴትስ በእስያና በፓሲፊክ ያላትን ወታደራዊ ጦር ሰፈን ለመድረስ የሚያስችል እንደነበረ ተገልጧል። በመጨረሻም ህንድ በአንድ ጉዞ ብቻ 20 ሳተላይቶችን በዛሬው ዕለት መላኳ ተገለጸ። ይህም በዓለማችን ባለው የሳተላይት ጉዞ ገበያ ላይ ህንድ አንድ ምርታ እንዳሳየች ነው የተመዘገበው። ሳተላይቶቹ በአንድ ሮኬት ውስጥ የሆኑና በ26 ደቂቃ ውስጥ ኦርቢት ማለትም እመሬት ምህዋር ውስጥ የሚገቡ ናቸው ተብሏል። ለሳቱ ያለን ዜና ይኸው ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው በሁለተኛው አጋማሽ ዛሬ ኢትዮጵያውያን በአሜሪካ ዲሞክራሲ በተግባር እንዲሁም ሴቶችና ቤተሰብ መደበኛ ቅንብሮቻችን ናቸው ጊዜያቸውን ጠብቀው በቅደም ተከተል ይቀርባሉ አሁን የዕለቱ አብይ ርዕስ ኢትዮጵያ በአሁኑ ሰዓት በኤርትራ ላይ የተቀናጀና በሰፊው የተደራጀ ወታደራዊ ጥቃት ለማድረስና መጠነ ሰፊ ጦርነት ለመክፈት ዝግጅት እያደረገች ነው ስትል አስመራ ያወጣችውን መግለጫ ኢትዮጵያ አስተባበለች። ዝግጅት እያደረግን አይደለንም መዘጋጀትም አያስፈልገንም ሲሉ ማምሻውን የኢትዮጵያ የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ለዝግጅት ክፍላችን ተናግረዋል። የኤርትራ መንግስት ምላሽም ተካቷል። በቀጣዩ የሄኖክ ሰማግዜር ዘገባ። በትናንትናው ላይ የተባበሩት መንግስታት ድርጅት በኤርትራ ላይ የሰብአዊ መብት ይዞታን እንዲመረምር የሰየመው አጣሪ ኮሚሽን የኤርትራ ባለስልጣናትና አስተዳደር በዜጎች ላይ ያደርሷቸዋል ያለውን የሰብአዊ መብት ጥሰቶች ዘርዝሮ ተጠያቂነት እንዲኖር መክሯል። ያወጣነው ሪፖርት ኤርትራ ውስጥ በሰብዕና ላይ የተፈጸሙ ወንጀሎች ተደርገው የሚታዩ ዘርፈ ብዙ ወንጀሎችን ይዟል። የባርነት ተግባር እንደሚፈጸም ተረድተናል። ላልተወሰነ ጊዜ እስራት እንዳለ አውቀናል። ግድያ እንዳለ ተገንዝበናል። የማዋከብና የመድፈር ተግባሮች እንደሚፈጸሙ፣ ሰዎች በወጡበት እንዲቀሩ የማድረግ ወንጀሎች እንዳሉ ተረድተናል። እነዚህ ሁሉ ከባድ ወንጀሎች ናቸው። የአጣሪ ኮሚሽኑ ሊቀመንበር ማይክ ስሚት የሰጡትን ቃል ነው የሰማ ነው። የኤርትራ መንግስት አቋም ያብራሩት የፕሬዚዳንት ኢሳያስ አፈወርቂ ከፍተኛ አማካሪ አቶ የማነ ገብረአብ የሰብአዊ መብት አጣሪ ኮሚሽኑ ያወጣው ሪፖርት አንድ ተጨማሪ የአፍሪካ ሀገርን ወደ ዓለም አቀፉ የወንጀል ፍርድ ቤት ለመውሰድ የሚደረግ ጥረት አካል ነው ብለዋል። ይህን አጋጣሚ በመጠቀም ኢትዮጵያ በኤርትራ ላይ ጦርነት ለመክፈት እየተዘጋጀች ነው። ነገሩ የሁኔታዎች መገጣጠም ሳይሆን አስቀድሞ የታሰበበት ነው ሲሉ አቶ የማነ ተናግረዋል። አስ ዊ ስፒክ ኢትዮጵያ ኢዝ ሜኪንግ ፕሬፓሬሽንስ ፎር ኤ ቢገር ሚሊተሪ ኦፌንሲቭ ኤንድ ኢዝ ኮንተምፕሌቲንግ ፉል ስኬል ዋር አሁን እየተነጋገርን ባለንበት ወቅት ኢትዮጵያ ከፍተኛ ወታደራዊ ጥቃት ልታደርግ እየተዘጋጀች ነች። ሙሉ ጦርነትም ለመክፈት እያሰበች ነው። የኢትዮጵያ መንግስት በበኩሉ በኤርትራ የቀረበው ክስ መሰረት የሌለውና በዓለም አቀፍ የመብት ተቋማት የቀረበ አሳሳቢ የመብት ጥሰት ጥሪን አቅጣጫ ለማስቀየር የታሰበ ነው ብሏል። የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ለዝግጅት ክፍላችን እንዲህ ብለዋል። ዝግጅት እያደረግን አይደለንም። ኤርትራን ለማጥቃት መዘጋጀት አያስፈልገንም። ባለፈው ሳምንት የአስመራው አስተዳደር ላደረገብን ትንኮሳ የተመጠነ መልስ ሰጥተናል። ውጥረቱን ላለማባባስ በማሰብ ወታደሮቻችን ቀድሞ ወደ ነበሩበት ቦታ ተመልሰዋል። የኤርትራ ፕሬዝዳንት አማካሪ አቶ የማነ ገብረ በበኩላቸው የሰብአዊ መብት ሪፖርቱና የድንበር ጥሰቱ መባባሱ በአጋጣሚ የሆነ አይደለም ብለዋል። ኮሚሽኑ ሪፖርቱን ባወጣበት በዚያው ሳምንት ጦርነቱ ከ16 ዓመታት በፊት ካከተመው ወዲህ የከፋ የሆነ ግጭት ድንበሩ ላይ መቀስቀሱ በአጋጣሚ የሆነ ነገር አይደለም። ኢትዮጵያ በአፍሪካ ህብረት በኩል የሌሎች አፍሪካ ሀገር መሪዎች በዓለም አቀፉ የወንጀል ፍርድ ቤት አይሲሲ እንዳይከሰሱ ስትሰራ ከመቆየቷ ጋር ተያይዞ በኤርትራ ላይ እንዴት የተለየ አቋም ተያዘ በሚል ለቀረበላቸው ጥያቄ መልስ የሰጡት የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ አይሲሲ ታርጌቲንግ አፍሪካን ሊደርስ በት ኢት ሃዝ ነቨር። አለም አቀፉ የወንጀል ፍርድ ቤት በአፍሪካ መሪዎች ላይ ማነጣጠሩን የአፍሪካ ህብረት በከፊል ሲቃወም ቆይቷል። ወንጀል ያለ ተጠያቂነት እንዲታለፍ ግን ደግፎ አያውቅም። መሪዎች ለሚፈጽሟቸው ወንጀሎች ተጠያቂ እንዲሆኑ ይፈልጋል። የኤርትራ ፕሬዚዳንት አማካሪ አቶ የማነ ገብረአብ በኤርትራ ላይ ውንጀላ የሚያቀርቡ ዓለም አቀፍ አካላት በኢትዮጵያ መንግስት የሚፈጸሙ የመብት ጥሰቶችን ወደ ጎን የተዉ ናቸው ይላሉ። ኤርትራን ለመወንጀል የሚጓጉ ወገኖች በሰብዕና ላይ የሚፈጸሙ ወንጀል በራሷ ህዝብ ላይ የምትፈጽመውና ጦርነት የምትከፍተው ኢትዮጵያ መሆኗን አይተው እንዳላዩ እርምጃ ሳይወስዱ እንደሚቀሩ የሚታወቅ ነው። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ በዚህ ላይ አስተያየት እንዲሰጡ ጠይቀን፣ ኤርትራውያን በራሳቸው ጉዳይ ኃላፊነት የሚወስዱ ይመስላችኋል? ምናልባት በአንድ ምትሃታዊ ሁኔታ በኢትዮጵያ የሚታየው ሁኔታ ላይ የመንግስታቱ ድርጅት ምርመራ ቢያደርግ እነርሱም በራሳቸው ጉዳይ ኃላፊነት ይወስዳሉ ብሎ ማሰብ ፈጽሞ አይቻልም። አቶ ጌታቸው በዚህ ዙሪያ የሰጡት ዝርዝር መረጃ የለም። ወደ መጽሔቱ ክፍለ ጊዜ እናልፋለን። አድማጮች በኤርትራ የሚካሄደውን የሰብኣዊ መብት ረገጣ ጉዳይ እንዲመረምር በተባበሩት መንግስታት ድርጅት የተሰየመው ምርማሪ ኮሚሽን የኤርትራ መንግስትና ወታደራዊ ኃይሏ ይፈጽማሉ ያላቸውን ዘርፍ ብዙ ወንጀሎች መዝግቧል። የኤርትራ መሪዎች በዓለም አቀፍ የወንጀል ችሎትና በሌሎች የፍትህ መድረጎች ቀርበው እንዲዳኙ መርማሪ ኮሚሽን ሀሳብ አቅርቧል። የአሜሪካ ድምፅ ራዲዮ ዘጋቢ ጄፍሪ ያንግ ያቀናበረውን ዘገባ አዳነች ፍስሃየ ታቀርበዋለች። አጭሩ የኤርትራ ታሪክ በኃይል ተጠቃሚነት የተሞላ ነው። በቀይ ባህር ላይ የምትገኘው የአፍሪቃ ቀንድ ሀገር እንደ አውሮፓ አቆጣጠር በ1993 ዓ ም ከኢትዮጵያ ተገንጥላ ነጻ ሀገር ከሆነችበት ጊዜ አንስቶ ከሌሎች ጋር መጋጨት ብቻ ሳይሆን በአገር ውስጥም ከፍተኛ ጭቆና የሚፈጸምባት አገር ሆናለች። ኤርትራ እስካሁን ባለው ጊዜ አንድ ፕሬዝደንት ኢሳያስ አፈወርቂን ብቻ ነው ያየችው። እሳቸውና ምስጢራዊነት የሰፈነበት ቡድናቸው በመላ የሀገሪቱ የ23 ዓመታት ታሪክ ስድስት ሚሊዮን የሚሆነውን ሕዝብ ረግጠው ሲገዙ ኖረዋል። በአሁኑ ወቅት ታዲያ በተባበሩት መንግስታት ድርጅት የተሰየመው መርማሪ ኮሚሽን ሄግ ያለው ዓለም አቀፍ የወንጀል ችሎት የኤርትራ ሲቪልና ወታደራዊ አመራርን ለፍርድ እንዲያቀርብ ጥሪ አድርጓል። የኤርትራን የሰብአዊ መብት አያያዝን የመረመረው ኮሚሽን ሊቀመንበር ማይክ ስሚት ስለ ኮሚሽኑ ጥናት ውጤት ያብራራሉ። ያወጣነው ዘገባ ኤርትራ ውስጥ በስብና ላይ የተፈጸሙ ወንጀሎች ተደርገው የሚታዩ ዘርፈ ብዙ ወንጀሎችን መዝግቧል። የባርነት ተግባር እንደሚፈጸም ተረተናል። ላልተወሰነ ጊዜ እስራት እንዳለ አውቀናል። ግድያ እንዳለ ተገንዝበናል። የማዋከብና የአስገድዶ መድፈር ተግባሮች እንደሚፈጸሙ፣ ሰዎች በወጡበት እንዲቀሩ የማድረግ ወንጀሎች እንዳሉም ተረተናል። እነዚህ ሁሉ ከባድ ወንጀሎች ናቸው። ኮሚሽኑ ያቀረባቸው ግኝቶች ከአንድ ዓመት በፊት ካወጣው ሌላ ዘገባ ጋር ይመሳሰላሉ። የኤርትራ መንግሥት ዘገባውን አልተቀበለውም። ኮሚሽኑ ተፈጸሙ ስለሚላቸው ወንጀሎች እዛ ሄዶ ራሱ እንዲያጣራ ቢጠይቅ የኤርትራ መንግሥት አልፈቀደለትም። ስለሆነም ኮሚሽኑ ያወጣው ዘገባ በአብዛኛው ከአገር ከወጡ ኤርትራውያን ስደተኞች ጋር ባደረጋቸው ቃለ መጠይቆች ላይ የተመሰረተ ነው። አዲሱ ዘገባ ፕሬዝደንት ኢሳያስ አፈወርቂንም ሆነ ሌሎች ወታደራዊ ባለሥልጣኖችን በስም አይጠቅስም። ብሮንዊን ብሩተን የተባሉ በአትላንቲክ ካውንስል የጥናትና ምርምር ክፍል የሚሰሩ ተንታኝ ታዲያ የመርማሪ ኮሚሽን ዘገባ ሰዎችን በስም ባለመጥቀሱ ያቀረበው ምክር ሀሳብ ክብደትን ያዳክማል ብለዋል። በስብዕና ላይ ስለተፈጸሙ ወንጀሎች ከመዘገቡ ክሱ እጅግ ከባድ በመሆኑ የፈጸማቸው ማን እንደሆነ ለመጥቀስ መቻል አለባቸው። ወንጀሉን በመፈጸም ተግባር መጠቀስ ያለባቸው ሰዎች ዝምዝርዝር በዘገባው ውስጥ ተካቶ ለማየት እጠብቃለሁ። ሌሎች የሰብአዊ መብት ተሟጋች ቡድኖች ግን የተለየ አመለካከት አላቸው። ሂዩማን ራይትስ ዋች የተባለው የሰብአዊ መብት ቡድን ምክትል ስራ አስኪያጅ ሌዝሌ ሌፍኮው የጦርነት ወንጀል በመፈጸም ተግባር የሚጠረጠሩ ሰዎች ስም ያልተጠቀሰበት ምክንያት አለ ይላሉ። ብዙ ምክንያቶች አሉ። አንደኛው ምክንያት ወንጀል የፈጸሙትን ሰዎች አስመልክቶ ያላቸው ማስረጃ ስማቸውን ለመጥቀስ የሚያስችል ያህል ቀጥተኛና ተጨባጭ ባለመሆኑ ሊሆን ይችላል። ሌላው ደግሞ በአሁኑ ወቅት ሰዎቹን በስም በመጥቀስ ማስጠንቀቂያ ሊሰጧቸው ስላልፈለጉ ሊሆን ይችላል። ምክንያቱም ባህርያቸውን እንዲለውጡ ሊያደርጋቸው ይችላልና። ሌዝሊ ሌፍኮ አያይዘውም በስም የሚጠቀሱት ሰዎች አስቀድመው ካወቁ ወደ ሌላ ሀገር የመጥፋት እርምጃ ሊወስዱ ይችላሉ ብለዋል። ለምሳሌ የቻድ ፕሬዚደንት ሒሰን ሀብሬ እንደ አውሮፓ አቆጣጠር በ1990 ዓ ም ከስልጣን ከተገለበጡ በኋላ ወደ ሴኔጋል ሸሹ ሲሉ ሌዝሊ ሌፍኮ አስገንዝበዋል። ሂሰን ሀብሬ የአፍሪቃ ህብረት ችሎት ዕድሜ ይፍታህ ፈርዶባቸው ይግባኝ እያሉ መሆናቸው ይታወቃል። በሂሰን ሀብሬ ላይ የተሰጠው ብይን አዎንታዊ ገጽታ ቢኖረውም ሌሎች በጦርነት ወንጀል የሚጠረጠሩ ሰዎችን ለፍርድ ማቅረቡ ቀላል እንደማይሆን ሌፍኮ አስገንዝበዋል። የሱዳን ፕሬዝደንት ዑመር አልባሽር በዓለም አቀፍ የወንጀል ችሎት ክስ ከተመሠረተባቸው ዓመታት አልፈዋል። ሆኖም ወደ ውጭ ሀገራት በሚያደርጉት ጉዞ በችሎቱ የወጣባቸውን የእስራት ማዘዣ በይፋ ረግጠው ሲያልፉ ቆይተዋል። የኤርትራ ጉዳይ ደግሞ ሌሎች የተወሳሰቡ ነገሮች አሉበት። ኤርትራ ነጻ ሀገር ከሆነች ብዙም ሳትቆይ ከኢትዮጵያ ጋር ግጭት ውስጥ ገብታለች። እንደ አውሮፓ አቆጣጠር ከ1998 እስከ 2000 ዓ ም በነበረው ጊዜ ውስጥ የድንበር ውጊያ አካሂደዋል። በውጊያውም በ8000 የሚገመቱ ሰዎች አልቀዋል። አሁንም ቢሆን በየጊዜው አነስተኛ የተኩስ ልውውጦች ሲካሄዱ ቆይተዋል። የሂውማን ራይትስ ዋች ምክትል ስራ አስኪያጅ ሌዝሊ ሌፍኮ ኤርትራ ከኢትዮጵያ ጋር ያላትን የጦርነት ሁኔታን የማብቃቱ ጉዳይ በኤርትራ ያለውን የሰብአዊ መብት መሻሻል ድረስ ርቆ መሄድ ያለበት ጉዳይ ነው ይላሉ። በኢትዮጵያና በኤርትራ መካከል ያለው የቀዝቃዛ ጦርነት ሁኔታ መፍትሄ ቢያገኝ የኤርትራ መንግስት በሚፈጽመው የሰብአዊ መብት ረገጣ ለመቀጠል ምክንያት አድርጎ ከሚጠቀምበት አካል አንዱን ማንሳት ይሆናል ኢትዮጵያና ኤርትራ ጠባቸውን መፍታት አለባቸው ይላሉ ሌፍኮ ሁለቱም ወገኖች ድንበራቸውን ለይቶ ለማስመር የተደረገው ጥረት ውጤቶችን መቀበል አለባቸው ሌላው አስፈላጊ ነገር ደግሞ በአፍሪቃ ቀንድ ሀገሮች የሚካሄዱ ግጭቶችና የፖለቲካ ንትርኮች መፍትሄ እንዲያገኙ የሚያስችል ክልላዊ ጥረት እንዲኖር ሌዝሊ ሌፍኮ አስገንዝበዋል በኢትዮጵያ የክረምቱ ዝናብ የጀመረ ቢሆንም የዘር እጥረት የምግብ አቅርቦቱን ሊያራዝመው እንደሚችል አንድ በአፍሪቃ ግብርና ላይ የሚሰራ ድርጅት አስታወቀ። የአፍሪቃ አረንጓዴ አብዮት ጥምረት ወይም በእንግሊዝኛው ምህፃረ ቃል አግራ እንዳለው የዘር አቅርቦት ጉዳይ የሚገባውን ያህል ትኩረት አልተሰጠውም። የድርጅቱን የምስራቅና ደቡብ አፍሪካ ኃላፊ ያነጋገረው እስክንድር ፍሬው ተከታዩን ልኳል። የክረምቱ ዝናብ ጀምረዋል። የምግብ እጥረቱ ግን ሊቀጥል ይችላል። የአፍሪካ አረንጓዴ አብዮት ጥምረት ወይም አግራ የተባለው ተቋም እንዳለው ድርጅቱ ዛሬ ባወጣው መግለጫ እንዳመለከተው አብዛኛው ትኩረት በአስቸኳይ ጊዜ የምግብ እርዳታ ላይ ሆኖ ቆይቷል። ብዙም የማናስተውለው የዘር ጉዳይ ግን ከባድ ጉዳት ሊያስከትል ይችላል ብለዋል። የድርጅቱ የምስራቅና ደቡብ አፍሪካ ኃላፊ ዶክተር ጆርጅ ቢግርዋ የዝናቡ መምጣት ትርጉም ሊኖረው የሚችለውም አርሶ አደሮቹ በቂ ዝግጅት ካደረጉ ብቻ እንደሆነ ኃላፊው ዛሬ ለቪኦኤ አብራርተዋል። አዎ እየዘነበነው እውነት ነው። ነገር ግን ዝናብ እየጣለም ቢሆን አርሶ አደሮቹ ዘር ካላዘጋጁ የሚዘሩት አይኖራቸውም። ስለዚህ አርሶ አደሮቹ ዝናብ መጠበቅ ያለባቸው ዝግጁ ሆነው ነው። በቂ ግብዓት ሊኖራቸው ይገባል። ግብዓት ስንል የዋነኛ ሰብሎቻቸው ዘር ማለታችን ነው የበቆሎ የጤፍ የባቄላ የማሽላና የመሳሰሉት ስለዚህ ጥያቄው አርሶ አደሮቹ በቂ ግብዓት ወይም የዘር አቅርቦት አላቸው ወይ የማዳበሪያ አቅርቦት ዝግጁ ነው ወይ የሚለው ነው ስለዚህ ዝናቡ የመጣው እነዚህ ሁሉ ተዘጋጅተው ከሆነ ጥሩ ነው፣ ካልሆነ ግን ችግር ይኖራል። የበልግ ዝናብ መጥፋትና በኤልኒኖ ምክንያት የተከሰተው ድርቅ 10.2 ሚሊዮን የሚሆኑ ኢትዮጵያውያንን የእርዳታ ጥገኛ አድርጓል። ሁለቱ የአገሪቱ ዋነኛ የምርት ወቅቶች በልግና ክረምትም ባለፈው ዓመት የተለመደው ምርት አልተገኘባቸውም። የዘንድሮ ክረምት ግን ካለፈው የተለየ እንደሚሆን የኢትዮጵያ ብሔራዊ የሜትሮሎጂ ኤጀንሲ አስታውቋል። ዝናቡ ይበዛ እንደሆን እንጂ ድርቅ የሚባል ነገር አይኖርም ነው ያለው ኤጀንሲ ሲው ሚሊዮኖች አርሶ አደሮችም እንዳምናው ሳይሆን እንደተለመደው እንደሚያመርቱ ይጠብቃሉ። ዶክተር ቢግሯ ግን ሽግግሩ ቀላል እንደማይሆን ይናገራሉ። ድርቁ ያደረሰው ጉዳት በተለያዩ ሁኔታዎች ሊንጸባረቅ እንደሚችል ያብራሩት፣ ያለፈው ዓመት ምርት ጥሩ አልነበረም። እነዚህ አርሶ አደሮች ያስቀመጡትን ጭምር ለቤት ውስጥ ፍጆታ አውለውት ሊሆን እንደሚችል እርግጠኛ ነኝ። ያ ተበልቶ ከሆነ ደግሞ ለዘር የቆጠቡትን በልተውታል ማለት ነው። ይህ አንደኛው ነጥብ ነው። ሁለተኛው ነጥብ ዘር የሚያቀርቡ ድርጅቶች ምርትን በድርቁ ተጎድቷል፣ ያመረቱት በቂ አይደለም። ስለዚህ ለገበያ የሚያቀርቡትና አርሶ አደሮቹ ሊያገኙ የሚችሉት ጥቂት ነው። እነዚህ ሁኔታዎች በሀገሪቱ ውስጥ የዘር እጥረት መኖሩን ያመላክታሉ። የተባበሩት መንግስታት የምግብና የእርሻ ድርጅት እንደሚለው 1.7 ሚሊዮን ኢትዮጵያውያን ቤተሰቦች ለዚህ ክረምት የሚሆን በቂ ዘር የላቸውም። ጥረቶች ከተደረጉና የዘር አቅርቦትን በጊዜው ማጓጓዝ ከተቻለ ይህ አሳሳቢ ችግር ሊፈታ እንደሚችል ዶክተር ቢግሯ ያምናሉ። እንደ አውሮፓውያን አቆጣጠር በ2007 ስራ የጀመረው ድርጅታቸው ከሚንቀሳቀስባቸው አገሮች አንዷ ኢትዮጵያ መሆኗን ያስታወሱት ኃላፊው መንግስታዊና መንግስታዊ ላልሆኑ ድርጅቶች ድጋፍ ሲያደርግ መቆየቱንም ገልጸዋል። ለዘር አቅራቢ ድርጅቶች የተለያዩ ድጋፎች እንደሚያደርግም አብራርተዋል። የአርሶ አደሮችን የዘር አቅርቦ ችግር ለመቅረፍ ምን እየተደረገ እንደሆነ ከኢትዮጵያ የግብርና ሚኒስቴር ቃል አቀባይ ጋር ቃለ ምልልስ ለማድረግ ቀጠሮ ይዣለሁ። ከዚሁ ዘገባ ጋር እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የመጨረሻው የመጽሔት ርዕስ እዚያው ኢትዮጵያ ያቆየናል። ሰማያዊ ፓርቲ በባህር ዳር ከተማ ሊያደርግ የነበረውን ህዝባዊ ውይይት ለሌላ ጊዜ አስተላልፎ እንዲያስታውቀው የከተማው አስተዳደር አሳስቧል። የፓርቲው ሊቀመንበር ይህ እርምጃ ገዢው ፓርቲ ሃሳብን የመግለጽ ነጻነትንና የመደራጀት መብትን እንደ ዘጋ የሚያመለክት ነው ይላሉ። መለስካቸው አምሃ ዝርዝሩ አለሁ። ሰማያዊ ፓርቲ ሰኔ 8 ቀን 2008 ዓ ም በተጻፈ ደብዳቤ ሰኔ 19 ቀን 2008 ዓ ም ፓርቲው በባህር ዳር ከተማ ከሚገኙ አባላቱና ደጋፊዎቹ ጋር በዚሁ ከተማ ውይይት ለማካሄድ መርሃ ግብር እንደያዘ ለከተማው አስተዳደር በደብዳቤ ማሳወቁን የባህር ዳር ከተማ አስተዳደር ከንቲባ ጽፈት ቤት ኃላፊ አቶ አላዩ መኮንን የጻፉት ደብዳቤ ያመለክታል ይኸው ደብዳቤ በሚቀጥለው አንቀጽ ደግሞ ስለሆነም ሰኔ 19 ቀን 2008 ዓ.ም በከተማ አስተዳደሩ ሌላ ተግባራት ያሉ በመሆኑ ቀይራችሁ እንድታሳውቁን እናሳስባለን ይላል። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነትን እስከዛሬ ከነበራቸውን ልምድ እንዲህ ያለ ደብዳቤ እንዳላጋጠማቸው ተናግረው በሀገሪቱ ሀሳብን የመግለጽ ነፃነትና ሌሎች መብቶች እንደተጣበቡ ያስረዳሉ። ሌላ ተግባር ስላለ የሚል ነው። እንግዲህ ሌላ ተግባር ምንድን ነው? በመሰረቱ ህዝባዊ ስብሰባ ለማድረግ ማሳወቅ የሚደረገው የሰላማዊ ሰልፍ ወይም የስብሰባ አድራጊውን መብቶች ለመጠበቅና ደህንነቱን ለማድረግ እንዲሁም በከተማ ውስጥ ይህንን ስብሰባና ሰልፍ ተከትሎ ሌላ አላስፈላጊ ነገር እንዳይኖር የዜጎችን ደህንነት ለመጠበቅ እንጂ ማስፈቀድ የሚባለው ነገር የለም። የምናሳውቀውም ለእኛም ደህንነት ለሀገራችንም ደህንነት ሲባል ነው። አሁን ግን በከተማ ውስጥ ሌላ ተግባር ስላለ የማይታወቅ ሌላ ተግባር በራሱ በከተማው ጽህፈት ቤት ነው የሚለው ሌላ ተግባር ስላለ የስብሰባ ቀናችሁን ቀይሩ የሚል ነው። እና እኔ መች እስከዚህ የምረዳው ነገር ሃሳብም በነጻነት የመግለጽ መብት፣ የመደራጀት መብት፣ የመሰብሰብ መብት ጥርቅም ብሎ እንደተዘጋና ህገ መንግስቱ በለየለት ሁኔታ እንደተዘጋና ኢህአዴግ ጨርሶውኑ ሊቀበለው እንዳልፈለገ የሚያሳይ ነገር ሆኖ ነው ያገኘ። ይህን ፓርቲው ህዝባዊ ስብሰባ በባህር ዳር ከተማ በአሁኑ ጊዜ ለማድረግ ለምን እንዳስፈለገው ጠይቄያቸው ነበረ። አሁን እንግዲህ በአጠቃላይ ኢትዮጵያ በጣም በህብረተሰቡ ውስጥ ትልቅ የሆነ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ምስቅልቅል ያለበት ነው እና አንድ የፖለቲካ ፓርቲ ደግሞ ከስራዎች ውስጥ አንዱ ከህዝቡ ጋር መወያየት፣ በህዝቡ ውስጥ ያሉትን ወቅታዊ ችግሮች መገንዘብ፣ እነዚህን ነገሮች ደግሞ ለሚመለከተው አካል ማሳወቅ ላሉ ችግሮች ደግሞ የሚፈቱበትን የመፍትሄ አቅጣጫ መጠቆም የአንድ የፖለቲካ ፓርቲ የዕለት በዕለት ስራው ነው እና ይህም በተመለከተ በባህር ዳር ከተማ ላይ ካሉን ሰፊ የአባላትና ደጋፊዎቻችን ጋራ በወቅታዊ ጉዳዮች ለመወያየት ነበረ እቅዱን የያዝ ነው እና ይህንን ነገር እንግዲህ የመወያየትን የተለየ ሀሳብ የማዳመጥን የብዙሀን ፓርቲ ዲሞክራሲ የሚባለውን ነገር ገዣችን ኢህአዴግ በፍጹም ሊፈቅድል እንዳልፈገደ ፍንትዋ አድርጎ በዚህ ደብዳቤ ላይ አሳይቶናል። አቶ ይልቃል ጨምረው እንደገለጹት ይህ ከባህር ዳር ከተማ አስተዳደር ከንቲባ ጽሕፈት ቤት የተጻፈው ደብዳቤ ብዙ አንድምታ እንዳለው አስታውቀው፣ ፓርቲው በዚህ ረገድ ምን እርምጃ መውሰድ እንዳለበት እንደሚመክርም አስረድተዋል። አሁን የተያዘው ነገር ሁሉ በአጠቃላይ በምንም አይነት ሕዝብ እንዳይናገር፣ እንዳይተነፍስ ሰጥ ረጭ አድርጎ የመግዛት ነገር እንጂ በእውነቱ የተደረገው ነገር ለሌላ ቀንና ለሌላ ቦታ ስብሰባን የማራዘም አይነት ሆኖ አላገኘነውም እና ይህንን በተመለከተ ስራ አስፈጻሚው ካሁን በኋላ የሚሆነው ትግል ካሁን በኋላ የምናደርጋቸው ስራዎችና የምናቅዳቸው ነገ ሮች በምን መልኩ ይካሄዳል፣ ይህንንስ ደግሞ በምን ሁኔታ እንታገለዋለን የሚለውም በነገው ዕለት በሰፊው የምንነጋገርበት ይሆናል ማለት ነው። ስራ አስፈጻሚ ሰማያዊ ፓርቲ ከጥቂት ወራት በፊት ሊቀመንበሩን ጨምሮ ሌሎች የፓርቲውን ከፍተኛ አመራር አባላትን የተመለከተ ጥፋት ፈጽመዋል በሚል የፓርቲው ስነ ምግባር ወይም ዲስፕሊን ኮሚቴ ውሳኔ አስተላልፎ እንደነበረ ይታወሳል። ይህ ውሳኔ ደግሞ በኦዲትና ኢንስፔክሽን ኮሚቴው ታግዷል የሚል ዜናም ተሰራጅቷል። ይህን የፓርቲውን የውስጥ ችግር አስመልክቶ ላቀረብኩላቸው ጥያቄም ችግሩ በየደረጃው መፍትሄ እየተሰጠው እንደሆነ የሚጠቁም ምላሽ ሰጥተዋል። አንድ አገርም ይሁን ድርጅትም ይሁን ግለሰብም ይሁን ችግሮች ያጋጥሙታል እነዛን ችግሮች ደግሞ ከአቅሙ በላይ ባልሆነ ሁኔታ ባሉት ተቋማት እየተወያየ መፍትሄ እየሰጠ፣ ለተፈጠሩት ችግሮችስ ምንድን ናቸው የሚለውም በሰፊው እየተወያየን መልክ መልክ እያስያዝናቸው ነው። በአጠቃላይ ከሰማያዊ አመራርና መዋቅር ቁጥጥር ውጭ የሆነ በፓርቲ ውስጥ ምንም አይነት ችግር የለም። እንደ አቶ ይልቃል አባባል ከሆነ የሰማያዊ ፓርቲ የኦዲትና ኢንስፔክሽን ኮሚቴ ቀደም ሲል የሥነ ምግባር ወይም ዲስፕሊን ኮሚቴው የወሰናቸውን ውሳኔዎች ያገደው ከፓርቲው ደንብ ውጭ በመሆናቸው ነው። የሥነ ምግባር ኮሚቴው የፓርቲውን ሊቀመንበር መንበር ከኃላፊነታቸው አሰናብቷቸዋል የሚለውም የተዛባ መረጃ እንደሆነ ይናገራሉ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው ዝግጅት ነው። አስተናጋጆች ሰለሞን ክፍሌና አዲሱ አበበንን ብርሃን ኃይሉ ከኢንጂነሩ ከርትስ ባይንም ጋር ፕሮግራሙን እስከ አራት ሰዓት ትመራለች። እስከ ምሽቱ አራት ሰዓት ከእናንተው ጋር እንቆያለን። ወደ ሁለተኛው ልዩ ቅንብር እንለፍ። ቀዳሚው በአንተ እየተዘጋጀ የሚቀርበው ኢትዮጵያውያን በአሜሪካ ፕሮግራም ነው አይደለም እንዲ አዲሱ አይደለም ሰሎሞን እና በምትኩ ምን ይቀርባል በምትኩ አንድ ወቅታዊ ና ትምህርታዊ ዝግጅት ነው ያለኝ ቀድሞ የእርሻ ሚኒስቴር ሚኒስትር ዴታ የነበሩት ፕሮፌሰር ተካላኝ ማሞ ኢትዮጵያዊ ሳይንቲስት ናቸው በቅርቡ በማዳበሪያ በመሬት ወይም በአፈር ጤንነት ልዩ ጥናት አድርገው አንድ አመታዊ ሽልማት አግኝተዋል በወቅቱ ዜና ሰርተንበታል የዛሬ ኢትዮጵያን በአሜሪካ የአየር ጊዜን እኒህን ሰው በማስተዋወቅ ልጠቀምበት ፈለኩ። ስልካቸውን በማግኘትም ደውዬ አናግራቸዋለሁ። ሙያቸው ከግብርና ከእርሻ ጋር ቅርበት ያለው በመሆኑ ያንን ሰፊ ልምዳጅና ሙያቸውን በሌላ ፕሮግራም እንመለስበታለን። ለማንኛውም ፕሮፌሰር ተካልኝ ሽልማቱን ለምንና እንዴት እንዳገኙ ይገልጥሉናል። በቅድሚያ እንኳን ደስ ያለው ፕሮፌሰር እንኳን ደስ አለህ። ይሄ ሽልማት በየዓመቱ የሚሰጥ ሽልማት ነው። ነገር ግን መስፈርቱ ይለያያል። ዓለም አቀፍ የማዳበሪያ አምራቾች ኢንዱስትሪ ማህበር ለምሳሌ አምና ሽልማት የሰጠው በአፈር እና በማዳበሪያ ዙሪያ የላቀ ምርምር ላበረከተ ግለሰብ ነው። ዘንድሮ ደግሞ መስፈርቱ በሰብል አመጋገብ ማለትም በአፈር ለምነትና ጤንነት ቴክኖሎጂዎች ለአርሶ አደሮች እውቀት በማሸጋገር የታወቀ ባለሙያና ትልቅ አስተዋጽኦ ያደረገ ምሁር የሚል ነው። በነገራችን ላይ ይሄንን ማንም ሰው ተነስቶ አይወዳደርም። መጠቆም ያስፈልግሃል። ሌላ እርስዎ የሚጠቁምህ አባል ድርጅት አለ። የነሱ ያው በግልጽ ነው፣ ምንም ድብቅ የለውም። እኔን የጠቆሙኝ እስራኤሎች ናቸው። ፕሮፌሰር ተካልኝ በዚህ በማዳበሪያ በአፈር ለምነት በአፈር ጤንነት ዙሪያ ብዙ ስራ እንደሰራ እናውቃለን ብለው ጠቆሙኝ ድርጅቱ እኔም ደግሞ ተጠቁመሃልና ፎርሙ ሙላልን መረጃዎችን አቅርብልን ውድድር ነው ብለው ያው በዛ መሰረት እንግዲህ ቀርቦ ሁኔታውን አይተው እኔ ልመረጥ ቻልኩ ከስንት ተወዳዳሪዎች ነው እርስዎ የተመረጡት ነው ያውቁ ይሆን ፕሮፌሰር እኔ ይሄን አላውቅም ከዚህ በፊቱ ለምሳሌ በሁለት ሺ አስራ አራት የአፍሪካ አረንጓዴ አብዮት መሬት ተብዬ ተሸልሜ ያለው ያኔ አውቀው ነበር። ከሰባት የአፍሪካ ሀገሮች ነው የተወዳደርነው። ይሄ ግን የነበሩ በአጠቃላይ ከፍተኛ ፉክክር ነበረው ነው ያለ። ያአሁኑ ብዙ የእርሶን መሸለም በተመለከተ ቪኦኤ የእንግሊዝኛው ክፍል ቃለመጠይቅ አድርጎ አስተላልፏል። በአማርኛው በኩል ደግሞ ዜናውን ሰርተን ነው ያቆምኑ፣ ና አሁን ከዜናው በኋላ በፕሮግራም መልክ አቅርበን ከአድማጭ ጋር ለማስተዋወቅ ና አድማጭም ከእርሶ ተሞክሮ ትምህርት እንዲያገኝ ለማድረግ ነው ዓላማው። ዜናውን በሰራን ጊዜ እርሶ የቀድሞ የኢትዮጵያ እርሻ ሚኒስትር እንደነበሩ የተጠቀሰ ነገር አለና በአሁኑ ሰዓት ሚኒስትር ዴታ አልነበሩም። እሺ ሚኒስትር ዴታ፣ ምናልባት በአሁኑ ሰዓት ያሉት ወይም ያሉበት የስራ መስክ ምን እንደሆነ ለአድማጮች ብንገልጥ ተገቢ ይመስለኛል። ፕሮፌሰር አሁን የት ነው ያሉት? ምን እየሰሩ ነው? ከጥቅምት ሶስት ጀምሮ ያለኝን ኃላፊነት አስረክቤ አሁን የያዝኳቸው ፕሮጀክቶች አሉ። አንደኛ ሀገራዊ የአፈር ለምነት ዳሰሳ ጥናት፣ የሀገሪቷን የአፈር ለምነት የማዳበሪያ ልየታ ትልቅ ስራ ነው መንግስት የያዘው ያንን እየመራው ነው። ይህን ስራ በነገራችን ላይ ሚኒስትር ዴታ ሆኜም እመራው ነበር። አሁንም ቀጥዬበታል። አሁን እርስዎ ካገኙት ሽልማት አንጻር እንግዲህ ብዙውን ነገር እንደው ስራው ለግብርና ስራው ጥሩ አስተዋጽኦ የሚያደርግ በተለይ ማዳበሪያ ነገር አንስተዋል የመሳሰለ ማዳበሪያን በተመለከተ አንድ ጥያቄ ላንሳና ወደዛው እንገባለን። አንዳንድ ገበሬዎች የማዳበሪያ ነገር አሁን ብዙ ችግር እንዳለባቸው ይናገራሉ። ማዳበሪያን በጥሩ ሁኔታ ያለ መቀበል ነገር፣ ማዳበሪያ ለመግዛት ፈቃደኛ ያልሆኑ አሉ። ምናልባት ለእነዚህ ገበሬዎች የማዳበሪያ መልካምነት ለመናገር ከተቻለ ሊጠቅሱልኝና ወደሚቀጥለው ዝርዝር እሄዳለሁ። አርሶ አደሮች በአሁኑ ወቅት ማዳበሪያ አንቀበልም አይሉ ያሉበት ጊዜ ነበረ። በአሁኑ ወቅት ግን በተገላቢጦሽ ነው። በቀደምት አስርት ዓመታት የምናቀርባቸው ማዳበሪያዎች ሁለት ብቻ ነበሩ። እነዚህ ማዳበሪያዎች የአርሶ አደሮቹ አፈሮች የሚጎዷቸውን ንጥረ ነገሮች ሙሉ በሙሉ አያሟሉም። አሁን ባየነው ሂደት፣ አሁን ባረጋገጥነው ውጤት እነዛ ማዳበሪያዎቹ ዩሪያ እና ዳክት የሚሏቸው ናቸው። ዩሪያ አሁንም በዓለም ላይ ታዋቂ ማዳበሪያ ነው። እሱ አይቀርም። ግን ይሄ ዳክት ሁለት ንጥረ ነገር ብቻ ስለሆነ የያዘው የአርሶ አደሮች አፈሮች ደግሞ ብዙ ንጥረ ነገር እየጎደላቸው ስለሄደ ብዙ ምርት አይሰጠኝም ብለው ይከራከሩ ነበር። አሁን ግን እነዚህን አዳዲስ ማዳበሪያዎች እንዲሞክሯቸው ከዛ በኋላ እንዲነግሩን አደረገ። በቃ አሁን እነዚህን አዳዲስ ማዳበሪያዎች አምጡ። ስለዚህ በአሁኑ ጊዜ አርሶ አደር ማዳበሪያ አልፈልግም አይል። አርሶ አደሮች አሁን ለማዳበሪያ ያላቸው ፍላጎት በጣም ከፍተኛ ነው። በጣም ከአምስት ከስድስት ከሰባት ዓመት በኋላ

በተፋሰስ ልማቱ የተነሳ መቋቋም ችለናል። ጥያቄ ባቀርብ ይፈቅዳሉ? ፕሮፌሰር አብሬ እርስዎ ያደረጉት አስተዋጽኦ በተለይ የገበሬውን ህይወት በመለወጥ እና የተሻለ ምርት በአገሪቱ እንዲገኝ በማድረግ አሁን ያለውን ድርቅና ረሃብ በማስወገድ ረገድ ያደረገውን አስተዋጽኦ እስቲ ይንገሩልን ይግለጡልን። ፕሮፌሰር አርሶ አደሮቻችን በየጊዜው የሰብል ምርታማነታቸው እያደገ ነው። ሀገራዊ ኤክስቴንሽን አጀንዳው ተጠናክሯል። ግብርና ትራንስፎርሜሽን እቅድ ውስጥ የተካተተ ምርትና ምርታማነትን በከፍተኛ ደረጃ የመጨመር አለ። እኔም በዛ በተፋሰስ ልማቱ አለሁበት፣ በቴክኖሎጂውም ደግሞ ስርጭቱ አለሁበት። እንደ አገር ግን ድርቅን አርሶ አደሮቻችን ለመቋቋም እንዲችሉ ትልቅ ስራ ተሰርቷል ብዬ ነው ማምነው። ይሄ የተፋሰስ ልማት አገራዊ የማህበረሰብ ተፋሰስ ልማት እንዲጀመር አድርጋለሁ። ሁለተኛ ማዳበሪያ መቀየር እኮ አርሶ አደር እኮ ዛሬ ማዳበሪያ ሲጠቀም የተሻሻሉ ቴክኖሎጂስን ሲጠቀም ምርቱ ይጨምራል። በነገራችን ላይ ይሄ ድርቅ እኮ የኤልኒኖ ክስተት ነው። ኢትዮጵያ እኮ በከፍተኛ ደረጃ በኢኮኖሚዋ እያደገ የግብርና ምርቷ እያደገ ያለች ሀገር ናት። ይሄ ድርቁ እንደ ወትሮ ምርትና ምርታማነት ካለመጨመር፣ የተሻሻለ የቴክኖሎጂ ካለመጠቀም የተነሳ አይደለም። እንግዲያውማ ደቡብ አፍሪካም፣ ሁሉም ሀገራት እንደዚሁ አፌክት እንደሆነ የለ እና ወደፊት እኔ ይሄ ድርቅ የመቋቋም ሁኔታ እየጨመረ ነው የሚሄደው አሁንም ቢሆን ከፍተኛ መርካን ያሳየ ነው ባልሰራ ነው ስራ ብዬ ነው የማስበው። እግዚአብሔር ይስጥልኝ ፕሮፌሰር በጣም አመሰግናለሁ። ወደ ሁለተኛው ቅንብር እናልፋለን፣ ዲሞክራሲ በተግባር ከእኔ ፕሮግራም ወደ አንተ ፕሮግራም ልንመጣ ነው ሰሎሞን። ዛሬ ራዕይ ፓርቲ ኢህአደግን ጨምሮ ዘጠኝ ፓርቲዎችን አባል ከሆኑበት አገር አቀፍ የፖለቲካ ፓርቲዎች ምክር ቤት ራስ ማግለሉን አስታውቋል። ለምን ብሎ ይጠይቃል ሰሎሞን። ምክር ቤቱ እየሰራ ያለው በምርጫ ስነ ምግባር አዋጁና በአገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት መተዳደሪያ ደንብ መሰረት አይደለም በሚል ኦሮሚያ ክልል ውስጥ ባለው የተቃውሞ እንቅስቃሴና በኢትዮጵያና ሱዳን ድንበር ላይ ለመነጋገር አቅርቤ ነበር የሚለው ጥያቄም ተቀባይነት እንዳላገኘ ፓርቲው በማሳየነት ጠቅሷል። ከራዕይ ከኢትዮጵያ ራዕይ ፓርቲ ኢራፓ ሊቀመንበር ከአቶ ተሻለ ሰብሮ ጋር ሰሎሞን ክፍሌ ያደረገው ውይይት የዛሬው ዲሞክራሲ በተግባር ዝግጅቱ ነው። አቶ ተሻለ ሰብሮ እርሶ የሚመሩት የኢትዮጵያ ራዕይ ፓርቲ ኢራፓ የአገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባል ሆኖ መቆየቱ በቅርቡ ደግሞ ለቆ መውጣቱ ይታወሳል። ለቃችሁ ከወጣችሁበት ጊዜ አንስቶ እስካሁን ያላችሁ እንቅስቃሴ ምን ይመስላል? አመሰግናለሁኝ። የብሔራዊ መግባባት አጀንዳ አንግበን እሱን ተግባራዊ ለማድረግ ጥረት እያደረግ ነው የምንገኘው። በአሁኑ ወቅት ለአንድ ፓርቲ ብቻ ከማገልገል ወጣ ብለን ራዕያችን አስፍተን በኢትዮጵያዊ አጀንዳዎች ዙሪያ ላይ እየሰራን ያለ ነው። እሺ፣ አቶ ተሻለ፣ ውሳኔያችን ትክክል ነበር ብላችሁ ታምናላችሁ? ከምክር ቤቱ አባልነት ለመውጣት የደረሳችሁበት ውሳኔ ማለት ነው። አዎ፣ በጣም ጥሩ ውሳኔ። ሁለት አይነት መልክ ነበረው። የመጀመሪያው መልክ የተገነንበት በአብዛኛው የኢትዮጵያን ሕዝብ በወቅቱ የነበረውንና የፈራነውን የሰጋነውን ርቆ እንዳይሄድ ደም እንዳይፋሰስ ጸጥታ እንዳይበላሽ ልማት እንዳይደናቀፍ፣ በዓለምም ዘንድ መሳቂያ መሳለቂያ እንዳንሆን ከሚል አኳያ በወቅቱ በተፈጠረው አምቦ ላይ የተጀመረው የኦሮሞ ህዝብ እንቅስቃሴ ገና ከጀምሩ አንድ እሳት ትንሿ እሳት በመሰለችበት ወቅት ላይ ሁለት በኢትዮ ሱዳን ድንበር ጥያቄ በተነሳበትና በዛውም በሰሜን ጎንደር ላይ የወልቃይትና ጠገዴ ጥያቄዎች እየሰፉ በመጡበት ወቅት ላይ በድርቅ ምክንያት እርሃብ ስር ሰደው ችግር ላይ ፈተና ውስጥ እንዳንወርድ በማሰብ እነዚህን ሶስት አጀንዳዎች በጋራ ምክር ቤቱ አባልነታችን መስራትነታችን በውስጥ ደንቡ ባለን ድርጅታዊ መብታችን አጀንዳ ይያዝልን ብለን በጽሁፍ ያቀረብነው አጀንዳ የድርቁን እንደ ነገሩ ሲቀበለው ምክር ቤቱ ሁለቱን አንኳር ህዝባዊና ሀገራዊ ወቅታዊ አጀንዳን ቢያንስ በአጀንዳ ልጅ ተከራክረን ለመጣልም ሆነ ለማስቀጥል ለመቀበልም እንዳይቻል በአጀንዳ እንኳ እንዳይያዝ በመገፍተራችን የመጨረሻው ምዕራፍ ላይ ደረስ። ከዚህ በላይ ወንበር የምናሞቅበት ምንም ምክንያት የለም። ስለዚህ ይህ እንደዚህ በማድረጋችን ሁኔታዎች የሚቀየሩ እስከሆኑ ድረስ በዚህ ለመቀጠል ነው የወጣ ነው። እናንተ ከምክር ቤቱ ለቃችሁ ከወጣችሁ በኋላ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የአገር አቀፉን የፖለቲካ ፓርቲዎች ምክር ቤት ሰብስበው አዋይተዋል። ሌላው ቀርቶ በቅርቡ ደግሞ በእነዚህ ፓርቲዎችና በገዢው ኢህአዴግ መካከል የክርክር መድረኮች እንደሚዘጋጁ እየተነገረ ነው። ለቀን መውጣታችን በእንደነዚህ አይነት መድረኮች እንዳንሳተፍ እድሉን አሳጥቶናል ልትሉ ትችላላችሁ። እንላለን በጣም ጥሩ ሀሳብ ነው። አሁን የተያዘው የጠቅላይ ሚኒስትር ሀይለማርያምና የሌሎችም የወቅቱ እንቅስቃሴዎች የኢትዮጵያ ህዝብ በዚህም ሆነ በአራቱም ማዕዘን፣ በዚህም በዚያም ላይ ባስከትለውና ተቃዋሚዎችም ጠንካራ ተቃዋሚ መስመር ላይ ያሉትም በፈጠሩት ተጽዕኖ ትላንትና ብሔራዊ መግባባት ለሚን ማን ከማን ጋር ተጣለ እየተባለ ከከፍተኛ የመንግስትና የድርጅት ኃላፊዎች ወገኖቻችን ስሰነዘር እና ሲያናነቁት የነበረ ጉዳይ ዛሬ እውን ለመሆን መብቃቱና የኢትዮጵያ ራዕይ ፓርቲም የዚሁ ትክክለኛ ጥያቄ ተጋሪም ምናልባትም አነቃናቂም ሆኖ በመገኘቱ በአንድ በኩል ደስ እያለን፣ አሁን ኢህአዴግ ጠልፎ በኪሴ አይነት የራሴ አጀንዳ ነው ብሎ እሱ በፈለገው አቅጣጫ ወይም አሁንም ስርዓቱን ለማቆየት በሚፈልገው አካሄድ እንዳይሆን ስለምንሰጋ በጋራ ምክር ቤትም ሆነ በሌላ መድረኮች ህዝባዊ መድረኮች ወይንም ከሌሎች ወገኖች ተቃዋሚ፣ ተፎካካሪ ፓርቲዎች ጋር በመሆን ፈር ለቆ እንዳይሄድ የትኛውም አጀንዳ ለአንድ ፓርቲ ወይንም ለአንድ ድርጅት የበላይነት ብቻ ሳይሆን በትክክል እና በቅንነት፣ በግልጽነት፣ በትክክል ህገ መንግስቱ በሚፈቅደው እና ኢትዮጵያም ህዝብ በሚያምነው እውነተኛውን ብሔራዊ መግባባትና ሌሎችም ጉዳዮች ላይ በሰፊ ለመነጋገርና ለመዋየት፣ ለመከራከር፣ ለማመንም ሆነ ለመተማመን፣ ለማሳመን እንችል ዘንድ በሮ ሊዘጋ አይገባም። ጤመኛ መንግስት እየሆነ ነው ያለው። አሁኑም እኛንም በሚመለከት ይኸው ነው። በቅርቡም ጥያቄ ያቀርበናል። የጠቅላይ ሚኒስትሩ ፍንጭ ይሄ ከሆነ የፈለገውም የኢትዮጵያ ራዊ ፓርቲ አመራር የፈለገውም ይህ ከሆነ ተገኝተን በዛ ባለችው ብቸኛ በሆነ ከኢህአዴግ ጋር መነጋገር በሚያስችል ብቸኛ በሆነ መድረክ ላይ ተገኝተን መዋየት፣ ወንበራችንን እንደገና ማያዝ እንፈልጋለን በሚል ጥያቄ አቅርበናል። ያም ጥያቄ የሚሰራ አልመሰለንም፣ በእነሱ አካሄድ። ስለዚህ እድሉን አሳጥቶናል ነው የምትሉት? አላሳጣንም። እድሉ በዚህም እዛም፣ ገባንም አልገባንም አላሳጣንም ብለ አንቀመጥም። ይኸውም አንዱ መድረክ እንደዚህ አይነት ሚዲያዎች ናቸው። ሌላው መድረክ ሞልቷል። በየአቅጣጫው ህዝባችን ውስጥ እንገባለን። ትግሉ ቢሆን እኛ ብቻ አለለንም። ውጭ ያሉትም በጋራ ምክር ቤት ውስጥ በተለያዩ ምክንያቶች ወይም አንደርስታንዲንጎች የጋራ ምክር ቤት አባል መሆን ያልቻሉት ነገር ግን ጠንካራ ተብሎ የተቀመጡ የፖለቲካ ፓርቲዎች አሉ። እነዚህም ጭምር በአንድ አንቀጽ ብቻ እየተሰነካከል ግቡ አንግባ ፈርሙ አንፈርምም። ካልፈረማችሁ አይገባም የምል ይህ አሰራር አሁንም መከፋፈያ ነው። እንደኛ እምነት፣ እንደ ኢትዮጵያ ራዕይ ፓርቲ ውሳኔና አቋም ቢሆን ኖሮ የመጣው ይምጣ፣ የሚያስፈልገው መስዋዕትን ይከፈል። ፈረምንም አልፈረምንም ብቻል ህግ ውስጥ አዋጅ ስድስት ስልሳ ሁለት ሁለት ሺ ሁለት የስነ ስርአት ደንብ አዋጅ ኦልሬዲ አዋጅ ሆኖ ወጥቷል። ረቂቁን ፈረሙም አልፈረሙም የሚያመጣ ለውጥ የለም እንደ የትኛውም ህግ ወደንም ጠላንም ህግ ሆነው ወጥቷል ህጉ በሌላ ህግ እስኪ እንዲሻር ወይ እንዲሻሻል ትግሉ የሚቀጥል ቢሆንም ያንን ህግ ፈርሞን ቢገቡ አንገባም አሉት ኢህአዴግን በአንድ ላይ በዛው መድረክ ላይ ጥግ መሳት ይቻላል መተማት ይቻላል መነጋገር ይቻል ነበረ እነሱም መግባት አይፈልጉም ኢህአዴግም ደግሞ ካልፈረማቸው የሚል ግትር አቋም ወስዶ ከፋፍለን ሁለት ቡድን አርጎ አስቀምጦናል። ወደ ሌላ ርዕስ ልውሰዱ ወቱ ተሻለ። እሺ ምክር ቤቱ የኢህአዴግ መጠቀሚያ ከመሆኑ ውጪ እዚህ ግባ የሚባል እንቅስቃሴ አያደርግም፣ ጥርስ የሌለው ተቋም ነው የሚሉ ወገኖች አሉ። የእናንተ ፓርቲ ይህን አስተያየት ይጋራል? በጣም ጥሩ። በተወሰነ ደረጃ ሀምሳ ሀምሳ እንጋራለን። ሀምሳ በሀምሳም አንጋራ። ይህን የምልበት ምንድነው? ብቸኛ ቅድም ማንሳት እንደፈለኩ ብቸኛ በሀገሪቱ ውስጥ ያለውና ወደ ስድስት ዓመት ያህል የወሰደ ስድስት ዓመት እድሜ ያለው ብቸኛ መድረክ ቢኖር ወይም ምክር ቤት ቢኖር ከኢህአዴግ ጋር ስለ ሀገር ጉዳይ መዋየት የሚቻልበት ይኸው መድረክ ብቻ ነው። ስለዚህ ሀገራዊ ጉዳይ ማንሳት ከተቻለ ያ ቦታ ስለሆነ አብሮ መቀጠሉ የተሻለ ይመስልናል። ያ ከሌለ ደግሞ ሌላ አካል ፈጥሮ ተቃዋሚዎች የሚጠናከሩበት፣ የሚደራጁበት፣ የሚግባቡበት፣ ልዩነታቸውን የሚያጠቡበት አንድነታቸውን አስቦ የሚያስቀጥሉበት ህዝቡስ መግባት የሚቻልበት ሌላ መድረክ እስካልተፈጠረ ድረስ ወይ እስከሌለ ድረስ ያለውን መጠቀም አግባብ ያለው ይመስለናል። ለሰላማዊ ትግል አኳያ ወይም ከዛ አንጻር ስናይ ስለዚህ ጠቃሚ ነው። አሁን ኢህአዴግ ደግሞ መድረኩን ለራሱ መጠቀም እንደሚፈልግ ያ ከኛ በላይ መስካሪ የለም። ይሄ እውነት ነው። የህዝባችንም ዲሞክራሲያዊ ብሔራዊ አንድነት የማስጠበቅ ኃላፊነት እዛ ቤት ልንጸባረቅ ይገባል እንጂ ሁሉም የየድርጅቱን ኢንትረስት ማስገባት የለብንም። ግን እኮ ተመሳሳይ የፖለቲካ አጀንዳ ያላችሁ ተቃዋሚዎች በአንድ ላይ መስራት አልትችሉም ትባላላችሁ። ይሄስ ተገቢ ትችት ነው? አዎ፣ በጣም ያሳዝነው ክፍል አንዱ ይሄ ነው። እውነት ለመናገር ነው መድሃኒት ያልተገኘለት መፍትሄ ማግኘት ስንችል ያልቻልንበት የተሽመደመድንበት ጉዳይ ቢኖር ይሄ ነው። አዎን ሁላችንም በምርጫ ማግስትም ይሁን ከምርጫ ዋዜማም ላይ ቢሆን አብረን መስራት ቢያንስ በትብብር ደረጃ መስራት እንችላለን። የምርጫ ደንብና ሕግ በሚፈቅደው መሰረት እስከ ግንባርም እስከ ጥምረትም እስከ ቅንጅትም እስከ ውህደትም እንዳለ ይባባልና ነገሮች ጸሐይ የነካው ጤዛ ሆኖ ይቀራል በማግስቱ። ይሄ ነው እንግዲህ ከተቃዋሚዎች መሪዎች፣ በተለይ እኔ አባላትን አይደለም ችግሩ ያለው በመሪዎች እኔንም ጨምሮ በመሪዎች ዙሪያ ላይ ነው። የተቃዋሚ ፓርቲ መሪዎች እንደምንናገር ሆነን አንገኝም። የራሳችን የውስጣችን ሰንኮፎች፣ የፖለቲካ ሰንኮፎች፣ የውስጣችን ድብቅ አጀንዳዎች አሉ። ነው ግልጽ ነው። ይሄን ካልተገናለጽ ምን ጊዜ በንጠራም ይሄን ሰንኮፍ አውጥተን በሚዲያ ላይ ቀርበን እንደምናሳዳና እንደምንከራከር፣ እንደምንመኝ ለጋዜጣ ወይም ለሚዲያ ፍጆታ ብቻ እንደሚሆን አድርገን እንደምናቀርብ እንጂ ተመልሰን ኑ እንቀመጥ፣ እንዋይ፣ እንደራጅ፣ ልዩነቶቻችንን እናቆየው፣ በሚያግባቡን እንቀጥል፣ ህዝብን እናስከትል፣ ሰላማዊ ትግልን እናፋፉም የምልበት ጉዳይ ላይ አብዛው ወይም ሁሉም ይመስለኛል ወገባችን የተሸመደመደ ሆኖ ይቀመጣል። ይህ ነው ታሪኩ። ስለዚህ ነው በቀላሉ ዳር የምንገፋ። ስለዚህ ነው ከህዝብ የምንለየው። በጣም አመሰግናለሁ አቶ ተሻለ ሰብሮ የኢትዮጵያ ራእይ ፓርቲ ኢራፓ ሊቀመንበር። አመሰግናለሁ ወይ ወይ፣ እግዚአብሔር ይስጥልኝ። አድማጮች ከጥቂት ወራት በፊት ከሀገር አቀፍ ምክር ቤት አባል የፖለቲካ ፓርቲ መሪዎች ጋር የተወያዩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምክር ቤቱን ለማጠናከር ኢህአዴግን ጨምሮ በአባል ፓርቲዎች መካከል የክርክር መድረጎች እንደሚዘጋጁና የምክር ቤቱን ተቋማዊ አቋም ለማጠናከር ስራዎች እንደሚሰሩ ገልጸው እንደነበር ይታወሳል። ሂደቱ በአሁኑ ወቅት ምን ላይ እንዳለ ግን ማረጋገጥ አልተቻለም። ቀጣዩ የመጨረሻ ቅንብራችን ሴቶችና ቤተሰብ ነው። በአፍሪካ ሀገሮች አንዳች የሚያክልን ስራ ወይም ጀሪካን ውሃ ሙሉ ቀድተው ረጅም መንገድ ጭንቅላታቸው ላይ ተሸክመው ይጓዛሉ። ይህን ስራ የሚሰሩ በአብዛኛው ሴቶችና ልጃገረዶች ናቸው። በቅርቡ የወጣ አንድ አዲስ ጥናት ታዲያ ከሰሐራ በስተግርጌ ባሉ 24 የአፍሪቃ አገሮች ይህ ሁኔታ በጤናቸው ላይ ብቻ ሳይሆን በሌሎች ዘርፎችም ላይ ጉዳት አስከትሏል የቪኦኤው ጆዲ ካፖዋ ያጠናቀረው ዘገባ አለ ቆንጅታዬ ለዛሬ ሴቶችና ቤተሰብ ታቀርበዋለች ከወንዝ ከምንጭ ካለም ከቦኖ ቀድተው የሚሸከሙት ውሃ እስከ 18 ኪሎ ግራም ድረስ የሚደርስ ነው ሴቶች ብዙውን ጊዜም ታዳጊ ልጃገረዶች እንደምንም ጭንቅላታቸው ላይ ያደርጉና ሰላሳም 45ም ደቂቃ የሚፈጀውን ጉዞ ይያያዙታል። ጄ ግራም ዋሽንግተን ዲሲ በሚገኘው የጆርጅ ዋሽንግተን ዩኒቨርሲቲ የአካባቢያዊና የስራ ጤና ረዳት ፕሮፌሰር ናቸው። እሳቸውና ባልደረቦቻቸው በህዝብ ጤና ጥበቃ ዙሪያ ለሚያካሂዱት ምርምራቸው ነው የውሃ አቀዳዱን ሁናቴ ጥናት ያደረጉበት ውሃውን እንዴት ነው የሚቀዱት፣ ከየት ነው የሚያገኙት የሚለውን ብዙ ትኩረት ሰጥተነዋል። ይህን ለምን እንዳደረግን ደግሞ መቼም ግልጽ ነው። ምክንያቱም ውሃውን የሚቀዱት ከወንዝ ከምንጭ፣ ወይም ከሐይቅ ከሆነ ያው የተበከለ ውሃ እንደሚሆን እናውቃለን። ስለዚህ ህዝብን ከዚያ ጥራቱ ወደ ተጠበቀ የውሃ ምንጭ ለማሻገር የሚቻለው እንዴት ነው የሚለው ብዙ ትኩረት ተሰጥቶታል። ረዳት ፕሮፌሰር ግራም የሚሰሩት በዩኒቨርሲቲው ሚልከን የህዝብ ጤና ተቋም ነው። ንጹህ የውሃ አቅርቦት ማዳረስ የአዲሱ የተባበሩት መንግሥታት የዘላቂ ልማት ግቦች አካል እንደሆነም ያስረዳሉ። ይሄ አንዱ አካል ነው እኛ ግን አንዱ የጎደለው ነጥብ ሰዎች ውሃ ለመቅዳት ምን ያህል ጊዜ ያጠፋሉ የሚለው ነው ብለን ስላሰብን በእሱ ላይ ለማትኮር ወስን ከሰሃራ በታች ባሉት የአፍሪካ ሀገሮች ውሃውን የሚያገኙበት ቦታ ጭንቅላታቸው ላይ ተሸክመው ወደ ቤት ለመውሰድ የሚፈጀው ጊዜ ወሳኝ የጤና አንደምታ እንዳለው ነው ረዳት ፕሮፌሰሩ የሚያስገነዝቡት። ስ ሪ ዲሬክት ኢምፓክት ፍሮም ድሪንኪንግ ኮንታሚኔትድ ዋተር ስ ዌል ሬኮግናይዝድ የተበከለ ውሃ መጠጣት ራሱ ከባድ ጉዳት እንደሚያመጣ የታወቀ ነው። ኮሌራን የመሳሰሉ ወረርሽኞችን በሚነሱበት ጊዜ የሚሆነውን እናውቃለን። ውሃ ተሸክሞ ረጅም ጊዜ መጓዝ የሚያስከትለውን የጤና ጠንቅ ነው አሁን መረዳት የጀመር ነው። በዚህ ጥናት ትኩረት ያደረጉት በ24 ሀገሮች ላይ ሲሆን ይህንን ያደረጉበትን ምክንያት እነዚህ ሀገሮች ከአምስት ዓመት በታች ያሉ ህጻናትን የሞት መጠን ጨምሮ ከማናቸውም የተሻለ ጥሩ መረጃ ስላላቸው መሆኑን የተናገሩት ውሃ ከሩቅ ቦታ ቀድቶ ተሸክሞ ወደ ቤት ይዘው በሚጓዙ ሴቶችና ልጃገረዶች ብዛት ኢትዮጵያና ናይጄሪያ ትልቁን አሀዝ እንደሚይዙ ጥናቱ ይጠቁማል። 18 ኪሎ ተሸክሞ መሄድ በሰውነት ላይ በጣም ብዙ ጉዳት እንደሚያመጣ ረዳት ፕሮፌሰሩ ያስረዳሉ። ብዙ ጊዜ ከዚያም በላይ የሚከብድ ሊሸከሙም ይችላሉ። ተመላልሰው የሚቀዱም ይኖራሉ። በቂ የተመጣጠነ ምግብ የማያገኙ በመሆኑ አቅም የላቸውም። በዚያ ላይ ነው እንግዲህ ውሃ ተሸክመው ረጅም መንገድ የሚኳትኑት። የጡንቻና የአጥንት ጉዳት፣ የአከርካሪ፣ የጭንቅላትና የአንገት ህመም እንደሚሰማቸው ይነገራል። ይህ ብቻ መቼ ሆነ? ብዙ ልጆች ውሃ መቅዳት ስላለባቸው ከትምህርት ቤት ይቀራሉ። በዚህ ጥናት መሰረት ውሃ ቅጂ የሚላኩት 62 ከመቶው ሴቶቹ ልጆች ናቸው። የሴቶችና ወንዶች እኩልነት አለመስተካከል ችግር አለ። ይሄ ደግሞ ዩናይትድ ስቴትስ ውስጥም ያለ ነገር ነው። ታዲያ እንደ ውሃ መቅዳት ያለው ስራ በተለይ ያለ ክፍያ የሚሰራው ስራ ሴቶቹን ነው የሚያሰሯቸው። የጆርጅ ዋሽንግተን ዩኒቨርስቲው ረዳት ፕሮፌሰር ሴቶች ከባድን ስራ ተሸክመው እንዳይጓዙ ለጊዜው ቢደረግ ይበጃል የሚሉትን መፍትሄ እንዲህ ሲሉ ያስረዳሉ። እንበል ለምሳሌ በደንብ የተጠበቀ የውሃ ጉድጓድ ቢቆፈር ያ የውሃ ጉድጓድ ደግሞ በአካባቢው ከሚኖረው ማህበረሰብ ምን ያህል እንደሚርቅ ማገናዘብ ደግሞ ውሃውን ለመቅዳት ተራ ጥበቃ እንዳይንቃቁ በተለያየ አቅጣጫ በርከት አድርጎ ቧንቧዎች ማዘጋጀት። ውሃው ንጹህ ቢሆን እንኳን ረጅም ርቀት ተጉዞ የሚቀዳ ከሆነ ተቅማጥና ሌላም በሽታ አምጪ ተህዋስያን የመጋለጡ አደጋ ይበረክታል፣ ይላል ጥናቱ። እንዴት ውሃውን ተሸክሞ መኳተኑ አድካሚ ስለሚሆን ለምግብ እና ለመታጠቢያ በቂ ውሃ ላይቀዱ ይችላሉና። በሌለ ውሃ ደግሞ እየተከታተሉ ልጅ እጃችሁን አትታጠቡም ማለት አይቻልማ። ስለዚህ እንደ ትራኮማ አምጪ ባክቴሪያ ለመሳሰሉት የመጋለጡ እድል የሰፋ ይሆናል ማለት ነው ሲሉ ረዳት ፕሮፌሰሩ ለምሳሌ ያህል ይጠቅሳሉ። ለዘለቄታው ደግሞ ይላሉ እንደ እኔ አስተሳሰብ ሴትና ወንድ እኩል አይደሉም የሚለውን እምነት ለማስወገድ መታገል ያስፈልጋል። የሕዝብ ጤና ጥበቃን በመሳሰሉ ዘርፎች የሰዎችን እምነት ወይም አመለካከት በመቀየር ረገድ ትልቅ ለውጥ አስመዝግበናል። ለምሳሌ ሲጋራ ማጨስን በሚመለከት ሰዎች ያላቸውን አስተያየት በከፍተኛ ደረጃ ቀይረናል። የሴቶችና ወንዶች እኩልነትን በሚመለከትም እኩል አይደሉም የሚለው አስተሳሰብ ተቀባይነት እንደሌለው በማሳመን ረገድ ይህንኑ ማድረግ እንችላለን ብዬ አምናለሁ። በታዳጊ ሀገሮች ለማኅበረሰቦች የውሃ አቅርቦትንና ንጽህናውን ማሻሻል በጤና በተመጣጠነ ምግብና በትምህርት ዘርፎች ሰፊ ጠቃሚ ውጤት እንደሚኖረው ይህ አዲስ ጥናት ያስገነዝባል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። አንድ አዲስ መጥፎ በሽታ ገብቷል የሚሉ ዘገባዎች ከ35 ዓመታት በፊት ብቅ ካሉ ወዲህ ዛሬ ኤች አይ ቪ ኤድስ ብለን የምናውቀውን በሽታ ማለት ነው። ከዚያ ጊዜ ወዲህ የሕክምናው ማህበረሰብ በሽታውን በመቆጣጠር ረገድ ትልቅ እርምጃ አስመዝግቧል። ያኔ እንደ አውሮፓውያን አቆጣጠር በ1980ዎቹ ዓመታት አንድ ሰው በደምህ ኤች አይቪ ተገኘ ቢባል መሞትህ ነው የመባል መርዶ እንደ መስማት የሚቆጠርበት ዘመን ነበር። ያኔ ለቫይረሱ የተጋለጠ ሰው ግፋ ቢል የሁለት ዓመት እድሜ ቢያገኝ ነበር። ዛሬ ለኤች አይቪ የተጋለጠ ሰው ተገቢውን ሕክምና ካገኘ በንጽጽር እንደ ማንኛውም ሰው ኑሮውን መኖር የሚችልበት ጊዜ ላይ ነን። ታዲያ በዚያ ደረጃ ተራምደን ስናበቃ ይህን ክፉ በሽታ ልናጠፋው ያልቻል ነው ስለምን ይሆን? በማለት የዛሬው ርዕሰ አንቀጽ ሀተታውን ይጀምራል። የዩናይትድ ስቴትስ የዓለም የጸረ ኤድስ ጥረት አስተባባሪና የዓለም አቀፍ የጤና ዲፕሎማሲ ልዩ ተወካይ ዴቦራ ብሪክስ የተናገሩትንም ይጠቅሳል ርዕሰ አንቀጹ። አንዱ ዋና እንቅፋት አሉ፣ መድኃኒቱ ለሁሉም ሰው እኩል አለመዳረሱ ነው ለበሽታው ከማንም በላይ ተጋላጭ የህብረተሰብ ክፍሎች አሉ። ነገር ግን የጸረ ኤች አይ ቪ ኤድስ ምላሽ የማይደርስባቸው ወደ ጎን የተገፉ ውጪ የተጣሉ ናቸው ሲሉ የተናገሩትን እርስ አንቀጹ አስፍሮታል። ዴቦራ ብሪክስ በመቀጠል የተባበሩት መንግስታት የጸረ ኤድስ ክፍል ዩኤን ኤድስ እንዳስቀመጠው ወንድ ለወንድ ተፋቃሪዎች፣ ወይም ከወንድ ጋር ግብረስጋ ግንኙነት የሚፈጽሙ ወንዶች፣ ጾታቸውን የቀየሩ ሰዎች በወሲብ ንግድ ላይ የተሰማሩ እንዲሁም ሱስ አስያዦችን በመርፌ የሚወጉ ሰዎችና እስረኞች ዋና ዋናዎቹ የኤች አይ ቪ ተጋላጮች ናቸው ብለዋል። ኤድስን ስለ ማጥፋት በተወያየ የተባበሩት መንግስታት ከፍተኛ ጉባኤ ላይ አምባሳደሯ ባሰሙት ንግግር ለነኚህ በግንባር ቀደምነት ለቫይረሱ ተጋላጭ የህብረተሰብ ክፍሎች በቃላት የምንገልጸውን ስጋት ያሉት እንቅፋቶች እንዲወገዱ አስቸኳይ ተግባራዊ እርምጃ ወደ መውሰድ መቀየር አለብን ሲሉ አሳስበዋል። ስለዚህ ነው ዩናይትድ ስቴትስ በፕሬዝደንታዊው የጸረ ኤድስ አጣዳፊ እርዳታ በፔፋር መርሃ ግብር አማካይነት ለእነዚሁ የህብረተሰብ ክፍሎች የሚውል የ100 ሚሊዮን ዶላር ወጪ የመደበችው። ዓላማው ፍቱንነታቸው የተረጋገጠ የቫይረሱ መከላከያዎችንና የሕክምና አገልግሎት እንዲደርሳቸው ለማገዝ ነው። ይህ አዲስ የተመደበ ወጪ አንዱ የታለመለት ግብ ማናቸውም ሰው ሰብአዊ መብቶቹ መከበር ያለባቸው መሆኑን ያለመቀበል ችግርን አስመልክቶ መፍትሄ መፈለግ ይሆናል። አድሎና መገለልን መከታተልና መፍትሄ መፈለግ፣ ለተባሉት የህብረተሰብ ክፍሎች ጥራት ያለው አገልግሎት እንዲዳረስ ማድረግ በእነዚህ የህብረተሰብ ክፍሎች ውስጥ ባሉ ንዑሳን ክፍሎች አማካይነት ዝርዝር መረጃዎችን መሰብሰብ፣ በነዚህ ዋና ተጋላጭ የህብረተሰብ ክፍሎች የሚመሩና የፖሊሲ ለውጥ እንዲካሄድ የሚሟገቱ የማህበረሰብ ድርጅቶችን አቅም ማጎልበትና በቀጥታም አገልግሎቶችን መስጠት ይገኙባቸዋል ሲል እርስ አንቀጹ ዘርዝሯል። ዋናዎቹ ተጋላጭ የህብረተሰብ ክፍሎች ጥራት ያለው የጸረ ኤች አይ ቪ አገልግሎት እንዳያገኙ እንቅፋት የሚደቅኑት ያለውና የማግለል ተግባር ጥቃትም ጭምር መቀጠላቸው ተቀባይነት ሊኖረው አይገባም ያሉት አምባሳደር ብሪክስ ፔፕ ፋር ከእነዚህ የማህበረሰብ ክፍሎች ጋር ያለማወላወል ከጎናቸው ለእነሱ መቆሙን ይቀጥላል ብለዋል። ጤናቸውና ሰብአዊ መብቶቻቸው እንዲጠበቁ በጥልቅ ቁርጠኝነት እንሰራለን ሲሉ አምባሳደሯ የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን ያበቃል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ Thank